ዲሞክራሲ በተግባር ሳምንታዊው ዲሞክራሲ በተግባር የዩናይትድ ስቴትስ መንግስት በዚህ ዓመት በርካታ ሺህ አፍሪካዊ ወጣቶችን የመሪነት ስልጠና በመስጠት ላይ የሚገኝ መሆኑን ጠቅሶ እነኚህ ወጣቶች በማህበረሰባቸው ውስጥ ለውጥ ለማምጣት የያዟቸውን ስራዎች እና ሀሳቦች እንዲያሳኩ እርስ በርስም እንዲማማሩ እና እንዲገናኙ ያመቻቻል፣ ይላል። አድማሱ ሉካሌ ተወልዶ ያደገው በአንዲት ኢትዮጵያን ከደቡብ ሱዳን እና ከኬንያ ጋር የምታዋስን የድንበር ከተማ ነው። የማንዴላ ዋሽንግተን የፕሬዚዳንታዊው ቀጠና የተባለው ተቋም ወይም ህብረት ወይም ስነ ስርዓት ተሳታፊ ነው። ኬኖክ ሰማ ጊዜር ጋር ያደረጉት ቆይታ ወጣቱ በሰላም ግንባታ የያዘውን ጥረት የሚዳስስ ይሆናል ነው። በመጀመሪያ ስሜ አድማሱ ሎካሌ ባላሉ፣ ተወልጄ ያደኩት ኪቢሽ የምትባል የድንበር ከተማ ነው። ኪቢሽ ማለት በደቡብ ክልል ደቡብ ኦሞ ዞን በኛንጋቶም ወረዳ በኬንያ በኢትዮጵያና በደቡብ ሱዳን ድንበር መካከል የምትኖር ትንሽ ከተማ ነች። እንሰራ የነበረው የአካባቢ በቀል ኤንጂኦ በማቋቋም ነበረ። የዛ የደብጎ ሞ ተወላጅ የሆኑ ሰዎች የሆኑ ልጆች አንድ ላይ በመሆን እዛ ያለው ሁሉ ጊዜ በተደጋጋሚ ይነሳ የነበረ የብሔር ብሔረሰቦች ግጭትን ለመቀነስና ብሔር ብሔረሰቦቹ በሰላምና በመግባባት በመቻቻል አምሮ እንዲኖሩ የተለያዩ ፒስ ዳያሎጎችን በማመቻቸት ስልጠናዎችን በመስጠት ይሰራ ነበር። እኛም በተከታታይ የምንዘግበው ነው። አሁን የተከሰተው ደቡብ ሱዳን፣ ኬንያና ኢትዮጵያ ድንበር አካባቢ ያለው የተለያዩ ግጭቶች የሚነሱበት ነው። በቅርቡ እንዲያውም በደቡብ ሱዳንና በኢትዮጵያ ድንበር አካባቢ ግጭት ተነስቶ ከብት መንዳት፣ ልጆች መውሰድ መታኮስ የመሳሰሉ አሉ። ግን ከዛም ያለፈ ደግሞ አብሮ መናገድ፣ አብሮ መስራት፣ በእንጀራ ጉዳይ ላይ ደግሞ መተባበር አለ። እስኪ በአካባቢ ያሉትን ሰላም ለማስፈን ያሉት ፈተናዎች ምን እንደሆኑ እና ደግሞ ሰላም ለማምጣት እድል የሚፈጥሩ በጎ ነገሮች ምን እንደሆኑ ግለጽልኝ። ኦኬ፣ መጀመሪያ ከጥሩ አጋጣሚዎች ወይም ደግሞ ኮነክተር ከሆኑ ነገሮች ሊጀመር ደቡብ ኦሞ በተለይ እኛንጋቶም ድንበር አካባቢ የሚኖሩ ብሄረሰቦች በዛ በኩል ካሉት ብሄረሰቦች ጋር ሁም በጣም የሚያገናኛቸውና የሚያቆራኛቸው ነገሮች ነው። ለምሳሌ ወደ በኬንያ በኩል ሰሜን ኬንያ ላይ ቱርካና የሚባል ብሄረሰብ አለ። ከእኛንጋቶም በቱም ጋር በምንም ታምር መለየት አንችልም። ቋንቋ አንድ ነው፣ ባህልም አንድ ነው፣ የኑሮ ዘይቤም አንድ ነው፣ ሁሉም ነገር አንድ ነው። ነገር ግን ይጋጫሉ፣ ይዘራረፋሉ፣ ይገዳደላሉ። ወደ ሱዳን ደቡብ ሱዳን ድንበር ስትመጣ ደግሞ ቶፖሳም ይባላል። በተመሳሳይ ኛንገቱም የሚባል ደግሞ ወደ እዛ ያሉ አሉ። ኛንገቱም ናቸው፣ የደቡብ ሱዳን ሰብጀክት ናቸው። ለኢትዮጵያ ደግሞ ለደቡብ ሱዳን ናቸው። በተመሳሳይ እነዛም እንደ ኬንያ ቱርካና ሁሉ እንደዚሁ ሼር የሚያደርጓቸው ቫሊዎች አሉ። ለምሳሌ ቋንቋ፣ ባህል፣ አለባበስ ብዙ ሼር የሚያደርጓቸው ነገሮች አሉ። ሶ እነዚህ ቫሊዎች ተጠቅሞ እነዚህ በሁለቱ የሚጋጩ ወገኖች ማቆራኘት ይቻላል። አንድ ላይ ማምጣት ይቻላል። ግን ቻሌንጁ ምንድን ነው? እዛ ጋር የተቀመጠው ድንበር ፖለቲካል ድንበር ዘለ ወደዛ ያንን ስራ መስራት አችልም። ፍቃድ የሚሰጥ አካል የለም። በኢትዮጵያ በኩል ስትመጣ በተለይ የሰላም ስራን ለመስራት ብዙ አዳጋች ወይም ደግሞ ተግዳሮት የሚሆኑ ብዙ ነገሮች አሉ። እኔ ካጋጠሙ ማለት ለምሳሌ የመንግስት ፖሊሲ ባይተሰራ ትንሽ እንደ ተግዳሮት የገጠሙበት ሁኔታ አለ፣ ምክንያቱም የ2009 የሲቪል ሶሳይቲ አዋጅ ምናልባት ልታወስ ይችላል። ያ አዋጅ ማንኛውም መንግስታዊ ያልሆነ ድርጅት በሰላም ግንባታና በግጭት መከላከል መስራታችን ቢሰራም እንኳን የራሱ የሆነ ሪሶርስ እንጂ ከሌሎች ከዶነሮችም ጊዜ ሪሶርስ አግኝቶ መስራታችን ምን ያህል ጎድቷቸዋል? አሁን እናንተ የምትሰሩትን ስራት ስንመለከት ለኢትዮጵያ መንግስት ብቻ ሳይሆን የኬንያን መንግስት፣ የአካባቢው የቀጠናውን ጸጥታ በመጠበቅ ረገድ በማህበረሰቦች መካከል ውይይት እንዲኖር የቆዩ ደግሞ ሰላም ሊያመጡ የሚችሉ ባህላዊ መንገዶችንም የምትፈልጉበት ግጭት ለማስወገድ የምትጥሩበት ነው። ምን ያህል ጎዳችሁ? በእርግጥ ብዙ ጎቶናል። ጎቶናል ስል ህዝቡን ወክዬ ነው ወጥቶና አላልኩ ምክንያቱም የዛ አካባቢ ተወላጅ ስለሆነ ህዝቡ እኔን እኔን የኔን ማለት የነሱ ፔን እኔን ይሰማኛል። ምክንያቱም አዋጁ ከመጣ በኋላ የተለያዩ ኢንሲደንቶች ተከስተዋል። በተለይ በቱርካና እና በኛንጋቶም እንዲሁም በቱርካና እና በዳሰነች በሱርማ እና በኛንጋቶም ብዙ ኢንሲደንቶች ነበሩ። እነዛ ኢንሲደንቶች ኢንተርቪን ለማድረግ እኛ ሜቢ የዛ ስራ የፒስ ፕራክቲሽናል የሆኑ ሰዎች ኢንቮልቭ ለማድረግ አጋጣሚ ማግኘት አልቻለም። ሁሉም በርደን ማለ ብዙ በርደን ወደ መንግስት ደ መንግስት ደግሞ ያን ኮፕ ማድረግ አልቻለም። የተወሰኑ ቦታዎችም ኢንተርቪን ማድረግ እሱ ብቻ አይደለም፣ ወደዛ ሌጋል ኤንቲቲ ይዞ ወደ ኬንያ ለተሻግሮ ስራውን ለመስራት ቻለንጅ የሆነበት ጊዜ አለ። አስተውሳለሁ የወረዳ አስተዳዳሪዎች ያንን ፕሮፐርሊ ያሰሩበት ሁኔታ አይች። ስለዚህ የአካባቢው አስተዳደር በተለይ እዛው ኬንያ ያለው ኢትዮጵያ ውስጥ ያለው የአካባቢ አስተዳደር፣ ደቡብ ሱዳን ውስጥ ያለው የአካባቢው አስተዳደር እንደዚህ እርስ በርስ ከድንበር ተሻግረው የሚሰሩበት አሰራር አላቸው። እናንተስ እንደ ማህበረሰብ መሪ እዛ ገብታችሁን ምስራ ስትሉ ግንኙነት መስመር የለውም? የግንኙነት መስመር አለ። ነገር ሜይ ቢ አሁን እዛ ጋር እንደ ጥሩ አጋጣሚ ምን በፊት እንጠቀም የነበረው የሲዋር ሲዋር ኮንፍሊክት ያለ ዋን ያህል ሪስፖንስ ሜካኒዝም አንድ የሲዋር የኢጋት ብረንች አለ፣ ክሮስ ቦርደር ላይ ክሮስ ቦርደር ኮንፍሊክት ላይ የሚሰራ ነገር ግን ሲዋር ከተወሰነ አመታት ከተወሰኑ ከአንድ ከሁለት አመት በኋላ እዛ ላይ አክቲቭ አልነበረ አይደ አልነበረም። ፎር ኤግዛምፕል እኔ እንደ ፊልም ሞኒተር ተሰራ ነው። ፊልም ሞኒተሮች በዛ በኩልና በዚህ በኩል የሚገናኙበት ሁኔታ ነው። ነገር ግን በመሀል ይሄ ግንኙነት ኢንተራፕትድ ሆነ፣ ምክንያቱም እዛ ጋር ቴንሽን በመብዛቱ ኢንተራፕትድ ሆነ፣ መገናኘት አልቻለም። ኢንተርም ኦፍ ሎኮል አድሚኒስትሬሽን ሎኮል አድሚኒስትሬሽን የሚገናኙበት ሲስተም የለም። ፕሮፐር የሆነ ክሊየር የሆነ ሲስተም የለም። ግን አት ናሽናል ሌቨል የወረዳ አስተዳዳሪዎች እና የክልል ኮሚሽነሮች ጉባኤ ተብሎ በአዲስ አበባ እንዲሁም በናይሮቢ የሚካሄድ ስብሰባ አለ። ያ ስብሰባ ሲካሄድ ሎካል ኮሚኒቲን ኢንቮልቭ በሚያደርግ መልኩ አለ አ ሀይ ሌቨል የውጭ ጉዳይ ሚኒስቴር የፌዴራል ጉዳይ ሚኒስቴርና ኢንተርናላት ሚኒስትር ጉዳዮች እነሱ ናቸው ኢንቮልቭ የሚሆኑ ሎካል ኮሚኒቲ ግን ኢንቮልቭድ አይሆንም፣ ፓርቲሲፔትድ አይሆንም። እና ያ ትንሽ እዛ ጋር ያለውን ሲስተም ፕሮፐርሊ ሞኒተር እንዲያደርግና ምቹ ሁኔታዎችን እንዲፈጠር አላመታ። በጣም ነው ማመሰግነዋ you <laughs>